ቪኦኤ ወደ ዕለቱ አብይ ርዕስ ለሦስት ሰዎች ሕይወት መጥፋትና ከመቶ በላይ ሰው መጎዳት ምክንያት የሆነውን በቦስተን ማራቶን ላይ ትናንት የደረሰውን የቦምብ ጥቃት የዩናይትድ ስቴትስ ፌዴራል የምርመራ ቢሮ ሙሉ በሙሉ ተረክቦ እየተከታተለ መሆኑ ተገልጧል። ጥቃቱን የሽብር ፈጠራ አድራጎት ነው ሲሉ ዛሬ የጠሩት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ተጠያቂዎችንም ለፍርድ እንደሚያቀርቡ ዝተዋል። ዘጋቢዎቻችን ካሮላይና ዊቨር ከኒውዮርክ ዳን ሮቢንሰን ከዋይት ሃውስ ዋሽንግተን ዲሲ ያስተላለፏቸው ዘገባዎች አሉን። ሰለሞን አባተ አጠቃሎ ጨምቆ አዘጋጅቷል። የቦስተን ፖሊስ የአደጋውን አካባቢ አጥሮ እንደሚገኝና የጥቃቱን አጠቃላይ ምርመራና ክትትል የሚሰራው ኤፍቢአይ መሆኑን የፌዴራሉ የምርመራ ቢሮ የቦስተን ኃላፊ ሪቻርድ ዴስሎዌ ትናንት ምሽት ላይ ለጋዜጠኞች አስታውቀዋል ኢት ኢዝ የሽብር ፈጠራ ጉዳይ የመሆነ አቅም ያለውን የወንጀል አድራጎት ምርመራ ነው እያካሄድን ያለነው። መረጃዎችን፣ ሁሉንም ጭብጦች ለማሰባሰብና ተጠያቂዎችንም በተቻለ መጠን በፈጣን ሁኔታ ወደ ፍትህ ለማቅረብ ተግተን እንሰራለን። ሁለቱ ፍንዳታዎች የደረሱት ዓመታዊው የቦስተን ማራቶን ፍጻሜ መስመር አቅራቢያ ላይ በጥቂት ሰከንዶች ልዩነት ነው። ምንም እንኳ አሸናፊዎቹ ቀደም ብለው ገብተው የነበረ ቢሆንም ፍንዳታዎቹ ሲደርሱ በሺዎች የሚቆጠሩ ተወዳዳሪዎች ገና በጎዳና ላይ ተመልካቾችም አካባቢውን አጨናንቀውት ነበር። ፖሊስ እንደሚለው ፈንጂዎቹ የተቀጣጠሉት አነስተኛ በሆኑ ተንቀሳቃሽ ማስተኮሻዎች ሳይሆን አይቀርም። በዚያ ላይ ቦምቦቹ ፍንጥር ጣሪዎቻቸው ጉዳት ሊያደርሱ በሚችሉ የተቆራረጡ ብረታ ብረት አካላት የታጨቁም ሊሆኑ ይችላሉ የሚል ግምት አለ። ከቆሰሉትና ከተጎዱት ሆስፒታል ከሚገኙት ከመቶ በላይ ሰዎች መካከል ብዙዎቹ በከባድ ሁኔታ ላይ እንደሚገኙም ፖሊስና የሆስፒታል ምንጮች አመልክተዋል። አንድ በስፍራው የነበሩ ታዛቢ ሁኔታውን እንዲህ ይገልጹታል። አንድ ሰው ጉልበቱ ላይ እግሩ ተቆርጦ አይቻለሁ ቁርጭምጭሚቶቻቸው የተጎዱ መረገጫዎቻቸው የተቆረጡ በፍንጥርጣሪዎች የቆሰሉ ጎኖቻቸውና ራሳቸውም ላይ የተመቱ ሰዎችን አይቻለሁ። ለማንኛውም በሚል አንዳንድ ሰዎችን ፖሊስ እየጠራ ማነጋገሩን የቦስተን ፖሊስ አዛዥ ኤድዋርድ ዴቪስ ለጋዜጠኞች የገለጹ ሲሆን ተጠርጣሪ ተይዞ ሆስፒታል መተኛቱን በሚመለከት የተናፈሰው ጭምጭምታ ግን ሐሰት መሆኑን አስታውቀዋል። ፍንዳታው ከደረሰ ከጥቂት ሰዓታት በኋላ ከዋይት ሃውስ ቤተ መንግስት ጋዜጠኞች መግለጫ የሰጡት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአካባቢው ባለስልጣናት የአሜሪካውያንን ደህንነት መጠበቅ እንዲችሉ የተሟላ ፌዴራል ድጋፍ ፈጥኖ እንዲደርስ ማዘዛቸውን ተናግረዋል። ዊ ስቲል ዱ ናት ኖው ሁ ዲድ ዚስ ኦር ዋይ ፒፕል ሹድንት ጃምፕ ቱ ኮንክሉዠንስ ቢፎር ዊ ሃቭ ኦል ዘ ፋክትስ ይህንን ማንና ለምን እንዳደረገ ገና አናውቅም። ሁሉንም ጭብጦች ሳንይዝ ሰዎች ወደ ድምዳሜ መግባት የለባቸውም። ይሁን እንጂ ማን እንዳደረገውና ለምን እንዳደረገው ጠልቀን ገብተን እንደምናገኘው አትጠራጠሩ። ማናቸውም ተጠያቂ የሚሆኑ ግለሰቦች ወይም ቡድኖች ፍትህን በምሉ ክብደቷ ያገኟታል። ምንም እንኳን ሚስተር ኦባማ የቦስተን ጥቃቶችን የሽብር አድራጎት ናቸው ብለው በትናንቱ መግለጫቸው ገና አይጥሯቸው እንጂ አንድ የዋይት ሃውስ ባለሥልጣን ሲናገሩ በበርካታ ፈንጂዎች የታጀበ ማንኛውም አድራጎት በግልጽ የሽብር አድራጎት ነው፣ የሚያዘውም በሽብር አድራጎትነቱ ነው ብለው ነበር። ፕሬዚደንት ባራክ ኦባማ ዛሬ በሰጡትና ይህንኑ በሚያረጋግጠው መግለጫቸው የቦስተን ማራቶኑ ፍንዳታ የሽብር ፈጠራ ተግባር ነው ብለውታል። ይህ Anytime bombs are used to target innocent civilians, it is an act of terror. የቦስተኑን ጥቃት የከፋና የፈሪ ተግባር ያሉት ፕሬዚደንት ባራክ ኦባማ በዛሬው መግለጫቸው በሰላማዊ ሰዎች ላይ የሚፈጸም ማንኛውም የቦምብ የፈንጂ ጥቃት ሁሉ የሽብር አድራጎት ነው ብለዋል። በቦስተኑ ፍንዳታ ምክንያት አንድ ዕድሜው ስምንት ዓመት የሆነ ልጅን ጨምሮ ሦስት ሰዎች ሲገደሉ፣ አንድ መቶ ሰባ ስድስት ሰዎች መጎዳታቸውን፣ አስራ ሰባቱ ደግሞ የሚገኙበት ሁኔታ ከባድና አሳሳቢ መሆኑን የከተማይቱ ፖሊስ ኮሚሽነር ኤድ ዴቪስ አስታውቀዋል። ለዚህ ሊነገር የማይችል ወንጀል አሉ የኤፍቢአይ ወኪል ሪክ ዴስሎሪየ ተጠያቂ የሆኑትን ለማግኘት እስከ ምድር ዳርቻዎችና ጠርዞች እንሄዳለን። የማሳቹሴትስ ገዢ ዴቫል ፓትሪክ በሰጡት መግለጫ እስካሁን የተገኙት የፈነዱት ሁለቱ ፈንጂዎች ብቻ መሆናቸውን ጠቁመው ሌላ የጥቃት ስጋት ይኑር አይኑር መናገር እንደማይችሉ አስታውቀዋል። ስለ ተጎጂዎቹ ክብር የአሜሪካ ባንዲራ በግማሽ ዋልታ ዝቅ ብሎ እንዲውለበለብ ለበለብ ፕሬዚደንት ባራክ ኦባማ አዘዋል። በአጋጣሚ የትናንትናው ዕለት ለቦስተን ከተማ የአርበኞች ዕለት የሆነ ብሔራዊ ክብረ በዓል እንደነበር ይታወቃል። በሌላ በኩል ደግሞ ይህ የቦስተን ማራቶን በሽብር ቦምብ መመታት የፊታችን እሁድ ይካሄዳል የሚባለው የለንደን ማራቶን አዘጋጆች ራሳቸውንና አካባቢያቸውን እንዲፈትሹ አስገድዷቸዋል። በተጨማሪም በ87 ዓመት ዕድሜያቸው ያረፉት የቀድሞዊቱ የእንግሊዝ ጠቅላይ ሚኒስትር ማርጋሬት ታቸር አስከሬንም የሚያርፈው በዚሁ በመጪው እሁድ እንደሆነ ይታወቃል። በሌላ በኩል ደግሞ በዚሁ በትናንትናው የቦስተን ማራቶን የኢትዮጵያ አትሌቶች ተሳትፈው መሪ ውጤት ማስመዝገባቸውን በወቅቱ ዘግበናል። ትናንትና ነው። በወንዶቹ አትሌት ለሊሳ ደሲሳ አንደኛ ሲወጣ፣ በሴቶቹ መሠረት ኃይሉ በሁለተኛነት ፈጽማለች። የድል ዜናው አስደሳች ቢሆንም የደረሰው አደጋ ደግሞ ሁሉንም አሳዝኗል አሳስቧለም። በአትሌቶቹ ላይ የተፈጠረ ችግር ካለ ከራሳቸው ለማጣራት ሞክረናል። አትሌት ሌሊሳ ዴሲሳ አጠር ያለች ማብራሪያ ሰጥቶናል። ሰሎሞን ክፍሌ ነው ያነጋገረው። አትሌት ሌሊሳ ዴሲሳ፣ እርግጥ አንተ በዚህ በትላንቱ መቶ አስራ ሰባተኛው ዓመታዊ የቦስተን ማራቶን ሩጫ ውድድር ድል በመቀዳጀትህ ደስተኛ እንደሆን ክረዳለሁ ግን ደግሞ ሁለት ፈንጂዎች ለሦስት ሰዎች ሕይወት መጥፋትና ለሌሎች ከመቶ አርባ በላይ መጎዳት ምክንያት በመሆናቸው እንደ ማንኛውም ሰው ታዝናለህ። እስኪ ካንተ እንስማ፣ ምን ተሰማ? እንደ ሰው ልጅ ይሄ ነገር እንደ ሰው ልጅ እኔ ለእኔ ይሰማኛል። ምክንያቱም በቃ እንትን በጣም ስህተት ነው የማሆን ነገር ነው። ይሄ ድርጊቱ ጥሩ አይደለም። የት አካባቢ ነበራችሁ እናንተ ቦምቡ በፈነዳበት ወቅት? ውድድሮቹ ማብቂያ አቅራቢያ እንደ ደረሰ ነው የተዘገበው እኛ ሆቴል ነን። ሆቴል ፈርምንቶን ሆቴል እዛ ነበርኩ። እዛ ነው እኛ ይቆአረፊ። ምን ያህል አትሌቶች ናችሁ ከኢትዮጵያ ለቦስተን ማራቶን ከወንዶችም ከሴቶችም የመጣችሁት? ወንዶቹ አምስት ነው፣ ሴቶቹ አራት ነው። እንዲ ነው ዘጠኝ እንሆናለን። ኢትዮጵያ ለሚገኙ ቤተሰቦቻችሁ ደውላችኋል ስለ ደህንነታችሁ? አይ እኛ አልዳወለንም። እኔ በኩል ላይ አልዳወልኩም። አንተ ብትችል ወደፊት በቦስተን ማራቶን ትሰለፋለህ? አዎ ቀጣይ አመት መጥቼ እሮጣለሁ። የአሁኑ ሁኔታ አያሳስብም። አይ እንዴ ውሃ ሰው ከበላ ውሃ አይጠጣም የሚባል አለ የለም። እንኳን ሁላችሁንም እግዚአብሔር አተረፋችሁ። አመሰግናለሁ። ለሊሳ ዲስሳ በድልህ ደግሞ እንኳን ደሳለ። አመሰግናለሁ። አድማጮች፣ ቀደም ሲልም አቶ ኤልያስ ከበደን ማነጋገር ችዬ ነበር። አቶ ኤልያስ ከአትሌቶቹ መካከል ደጀን ገብረ መስቀልን ጨምሮ ያንዳንዶቹ ተወካይ ናቸው። የፈንጂው ጥቃት በደረሰበት ሰዓት በጠቅላላ ሁሉም የቡድኑ አባላት ቦስተን አረፉበት ሆቴል ደርሰው ወደ ዋሽንግተን ይዟቸው የሚመጣውን በረራ ለመያዝ እየተዘጋጁ እንደነበር ገልጸውልኛል። ከውድድሩ ፍጻሜ አራት ሰዓት በኋላም ከሌሊሳ በቀር ቀሪዎቹ በሙሉ ወደ ዋሽንግተን ዲሲ መጥተው ማደራቸውንና ዛሬ ማታ በቀጥታ ወደ ኢትዮጵያ በረው ነገ ጠዋት አዲስ አበባ እንደሚገቡም አቶ ኤልያስ ነግረውኛል። የፈንጂ ጥቃቱን በተመለከተም ዜናውን የሰሙት እንደ ማንኛውም ሰው በቴሌቪዥን መሆኑን አብራርተውልኛል። አሁን ከመሸ ኤርፖርት፣ በስልክ ያገኘሁት አትሌት ደጀን ገብረ መስቀል በበኩሉ እርሱ ተሳትፎ ያሸነፈበት የአምስት ኪሎ ሜትር ሩጫ ውድድር የተካሄደው አንድ ቀን ቀደም ብሎ እሁድ እንደነበር፣ አደጋው በደረሰበት ሰዓት ደግሞ በአካባቢው እንዳልነበረና ሁሉም አትሌቶች ምንም አይነት ጉዳት እንዳልደረሰባቸው ነግሮኛል።